መነሻቸው ትግራይ የሆኑ ወጣት ስደተኞች በተለያዩ መንገዶች ድንበር አቋርጠው የተሻለ ኑሮን ፍለጋ ወደ አረብ ሀገራትና አውሮፓ በህገ ወጥ መንገድ የሚያደርጉት ጉዞ ባለፉት 15 ዓመታት እየተባባሰ መምጣቱ የመቐለና ቲልበርግ ዩኒቨርሲቲ ባለሙያዎች በጋራ በሰሩት ጥናት አመልክተዋል። አጥኚዎቹ እንደሚሉት በየዓመቱ ከኢትዮጵያ በህገ ወጥ መንገድ ከሚወጡ ስደተኞች መካከል ከ30 እስከ 40 በመቶዎቹ ከትግራይ ክልል ናቸው። ስሙ እንዲጠቀስ ያልፈለገ ሁለቴ ወደ አረብ ሀገራት ለስራ አምርቶ በተለያዩ አጋጣሚዎች መመለሱ የነገረን ወጣት እንደሚለው እርሱና መሰሎቹ በህገ ወጥ መንገድ ድንበር ተሻግረው ወደ ተለያዩ ሀገራት የሚጓዙት በሀገራቸው የስራ እድል ባለማግኘታቸው ነው። ከሀገሩ ውጭ በነበረው ቆይታ በርካታ መጥፎ አጋጣሚዎች በተደጋጋሚ ቢደርስበትም አሁንም ከሀገር ውጭ ተጉዞ ከመስራት ውጭ ሌላ አማራጭ እንደሌለው ይናገራል። ስራ ማለት አስቸጋሪ ነው። እዚህ ካለም አንደኛ በዘመድ በምናምን ነው ሁሉ ስራ እንትን የሚደረገው ኑሮህን ለማሻሻል ያው አረብ ሀገርም ይሁን ምንም ይሁን እዛም ሂደህ ህይወትህ አደጋ ላይ ትጥላለህ። እዛ ግን ያው ትንሽ ሰራርተህ ምናምን ነገር ብር ሰብስበህ ትመጣለህ እዛ ቢያንስ አንድ አመት ሁለት ዓመት ሶስት ዓመት የምትቀመጥ እዛ እዚህ ሶስት አመት ተቀምጬ እኔ አሁን ሆዴን ከቻልኩም ትልቅ ነገር ነው እዚህ ግን እዛ እጄ ግን ያው የሆነ ነገር ላፈራ ይችላለሁ በዛ ምክንያት ነው እንትን የሆነው ሀብት ማፍራቱ ብቻ ሳይሆን አደጋም አለው አደጋ አለው ባህር መጥለቅም አለ በወንበዴም አደጋ ሊደርስብህ ይችላል ብዙ ብዙ አስቸጋሪ አለ እዛም ገብተህ ስራ ላይ ተሰማርተህ ያው ጥሩ ነገር ላይ ገጥምህ ይችላል መታመም አለ መገዳደል አለ ብዙ አስቸጋሪ ህይወት ነው በጣም ግን ምንድን ነው ሰው እዚህ ቁጭ ብሎ ዝም ብሎ የወላጆችን እጅ እየጠበቀ ወይም ከእጅ ወደ አፍ የሆነ ኑሮ መኖር አይፈልግም ምንድን ነው ህይወቱ ሪስክ አድርጎ አደጋ ላይ ጥሎም ማለት ነው ሂዶ የሆነ ነገር ማፍራት ነው የሚፈልገው በብዛት እኔም ሀሳቢም እንደዛ ነው ምክንያቱ እዚህ ዝም ብለ ኑሮ ኑሮ ያው ደስተኛ አትሆንም አስቸጋሪ ነው ግን ያው ሂደህ ስራ ለመስራት ነው የምታስበው ዛ በተለይም ከቅርብ ጊዜ ወዲህ የአንድ አካባቢ ወጣቶች እርስ በርስ ለመረዳዳት በሚል ምክንያት አንድ ላይ ሆነው የሚያደርጉት ጉዞ የተለመደ ሆኖ መጥቷል። አደጋ ሲያጋጥም ደግሞ በርካታ የአንድ አካባቢ ወጣቶች አንድ ላይ የሚሞቱበት ሁኔታ አለ። ባለፈው ዓመት እንኳ ከትግራይ ክልል አጽቢ ወንበርታ እና ኢሮብ ወረዳዎች በርካታ ወጣቶች አንድ ላይ ሲጓዙ አደጋ ገጥሟቸው እንደሞቱ ይታወሳል። በህገ ወጥ ስደት ጉዳይ ጥናት የሰሩት የመቀሌ ዩኒቨርሲቲ ስነ ህዝብ ጥናት ኢንስቲትዩት ዳይሬክተር ዶክተር ክንፋ ብርሃን የክልል ወጣቶች ስደት ዋነኛ ምክንያት በክልሉ ያለው የከፋ ድህነት ነው ይላሉ። በአጠቃላይ በአገሪቱ ህጋዊ ባልሆነ መልኩ ከሚሰደዱት ሌ ከ30 እስከ 40 ከመቶ ከትግራይ ናቸው። እንግዲህ ወደ 6 7ት ፐርሰንት የሚሆነው ፖፒሌሽን ከ30 እስከ 40 ፐርሰንት በዚህ ህጋዊ ባልሆን ይሄ የኑሮ ሁኔታውን ነው የሚያሳየው። በአንጻሩ ብዙ የሚባሉ ነገሮች እንሰማለን፣ ግን ደግሞ በትክክል እንደሚታወቅም 27 ፐርሰንት ከድህነት ወለል በታች ትልቁና ዋናው ምክንያት ስራ አጥነትና ድህነት ስለሆነ ስለዚህ ከአምስት መቶ ሺህ ዩኤስዲ ያላነሰ ወደ ህጋዊ ያልሆኑ ደላሎች የሄደ ገንዘብ ሊኖር እንደሚችል እና ትንሽ ረገብ ብሎ ነበር። በቅርቡ ደግሞ ይሄ በጣም እየባሰበት ነው። የትግራይ ክልል ሰራተኛና ማህበራዊ ጉዳይ ቢሮ መረጃ እንደሚያመለክተው ባለፈው አመት ብቻ 19 ሺህ ዜጎች ከትግራይ ክልል ተነስተው በህገወጥ መንገድ ድንበር አቋርጠው ተሻግረዋል። የወጣቶች ህገ ወጥ ፍልሰት ዋነኛ ምክንያት ተብለው በቢሮ የተጠቀሱትም ስራ አጥነት፣ የወጣቶች የተሳሳተ ግንዛቤ እንዲሁም የህገ ወጥ ደላሎች የተሳሳተ መልእክት መሆኑ ይገለጻል። በትግራይ ክልል ሰራተኛና ማህበራዊ ጉዳይ ቢሮ የትምህርትና ስልጠና ባለሙያ አቶ አሰፋ ሀዱሽ የስደት ጉዳይ ለክልሉ መንግስት አሳሳቢ ሆኖ መቀጠሉ ይጠቅሳሉ። ከጊዜ ወደ ጊዜም ሁኔታውን ይህን የሚያገርሽበት ዋና ምክንያት ወደ ውጭ የመሄድ ፍላጎቱ ወጣቱም ተጨማሪ ችግርም ያው የስራ አማራጭ ለማግኘት ብሎ የሚንቀሳቀስበት ሁኔታ አለ። ይህ ችግር እንዲባባስ የሚያደርጉት ደግሞ አካሎች አሉ። በተለይ በሕገወጥ የሰዎች ዝውውርን ተንቀሳቅሰው እንደ ንግድ አድርገው የሚቆጥሩ በዚህ ዙሪያ የተሰማሩ ሰዎች አሉና ይህን የሌለ ተስፋ እየሰጡ ወጣቱን ወደዚህ እያደረጉት ነው የሚታየውና፣ በዚህ ምክንያት ነው ዋናው መንስኤው። ከዚህ ውጭ የወጣቶች ስደት ለመቀነስ የክልሉ መንግስት ለስራ እድል ፈጠራ ትኩረት ሰጥቶ እየሰራ ነው ሲሉ የቢሮ ባለሙያ ገልጸውልናል። ለዲ ደብልዩ ዘገባ ሚሊዮን ስላሴ መቀለ።